እንግዲህም ደግሞ ብለው አስተው የሚሄዱ ከሆነ ለሚመጣው ማንኛውም ኪሳራ የፈተና ማውጣት ብቻ ሳይሆን የትምህርት ስርዓቱን ከላይ ከታች ማሽመድመድ የሚያስችል ስትራቴጂ አለን፣ ታክቲክ አለን። አሁን ዝርዝር ውስጥ መግባት አልፈልግም። ስርዓቱን ሊያሽመደምድ እና መንግሥት በዛ ተቋም ላይ ያለውን ቁጥጥር ሙሉ በሙሉ ሊበጣጥስ የሚችል ታክቲክና ስትራቴጂ ነድፈን ነው እየተንቀሳቀስን ያለ ነው። በውጭ ሀገር ከሚገኙ የተቃውሞው አስተባባሪዎች አንዱ አቶ ጃዋር ሞሐመድ ከተናገረው የተወሰደ ነው። ዝርዝሩም በዕለቱ አብይ ርዕስ ይዘናል። በኦሮሚያ የሁለተኛ ደረጃ መልቀቂያ ፈተና መሰረቅን የተመለከተ ነው። ፈተናው ከነመልሱ በማህበረሰብ መገናኛ ብዙኃን ከመሰራጨቱ ምክንያት የትምህርት ሚኒስቴር ፈተናውን ለመሰረዝ ስለወሰደው እርምጃ ተጠይቀው አስተያየቶቻቸውን የሰጡ በተለያዩ የኦሮሚያ ክልል የዘንድሮ ተፈታኝ ተማሪዎችን ድምፅም ይዘናል። ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮቻችን፣ ሳምንታዊዎቹ ቅንብሮች ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ ሳይንስና ሕይወት የስልክ አስተያየቶቻችሁም ጭምር ይዘን ከሐሙስ ግንቦት 25 ዝግጅታችን ጋር አስተናጋጆቻችሁ ቆንጅት ታዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ኦድሬስ ሪገስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የዕለቱን የዓለም ዜና ኤርትራ የሰብአዊ መብት አያያዟን የሚመረምረው ኮሚሽን አስቀድሞ ሪፖርቱን ይፋ በማድረግ ሀገሬ ፍትሐዊ በሆነ መንገድ ጉዳዩ እንዳይሰማ እንዳያደርግብኝ ይከልከል ስትል የተባበሩት መንግስታት የሰብአዊ መብት ምክር ቤቱን ጠይቃለች። ኤርትራ ባለፈው ሰኞ ለምክር ቤቱ ፕሬዝደንትና ለአባላቱ በላከችው ደብዳቤ ሀገራችን በትክክል ለራሷ ለመሟገት ያላትን መብት ምክር ቤቱ እንዲያውቅና እንዲያከብር እንጠይቃለን ብላለች። በመሆኑም ሪፖርቱ ደርሶን ልናጠናው ተገቢውን እድል እስከምናገኝ ድረስ ምክር ቤቱ በሪፖርቱ ጉዳይ ከመነጋገር እንዲቆጠብ ስትልም አሳስባለች። ኤርትራ በህግ ሳይሆን በፍርሀት ነው የምትገዛው። በሀገሪቱ ጸረ የሰብአዊ ወንጀል ተፈጽሞም ሊሆን ይችላል በማለት ከአንድ ዓመት በፊት የተባበሩት መንግስታት ድርጅት ዘገባ ማውጣቱ ይታወሳል። መርማሪው ኮሚሽን ሪፖርቱን እንደ ኤሮፓውያን አቆጣጠር ሰኔ ስምንት ቀን ለመገናኛ ብዙሃን ይፋ እንደሚያደርገው አስታውቋል። የሶማሊያ የጸጥታ ኃይሎች በአንድ ታዋቂ የሞቃዲሾ ሆቴል ላይ ጥቃት የከፈቱ ታጣቂዎችን መግደላቸውን ባለስልጣናት አስታወቁ። በጥቃቱ የተገደሉት ሰዎች ቁጥር ሀያ አራት መድረሱም ተመልክቷል። የጸጥታ ኃይሎቹ ዛሬ ማለዳ ላይ በአምባሳደር ሆቴል በተካሄደው የተኩስ ልውውጥ ሶስት ታጣቂዎችን መግደላቸውን፣ ታጣቂዎቹ ለሊቱን ሙሉ ያገቷቸውን ሀምሳ ሰባት ሰዎችንም ማስለቀቃቸውን የሶማሊያ የጸጥታ ሚኒስትር አብዱረዛቅ ኡመር ሙሐመድ ለአሜሪካ ድምፅ ራዲዮ የሶማልኛ አገልግሎት ተናግረዋል። በሆቴሉ ላይ የተከፈተው ጥቃት የተጀመረው ትላንት ማታ ከሆቴሉ ውጪ መኪና ውስጥ የተጠመደ ፈንጂ በፈነዳበት ወቅት ነው። አራተኛው ታጣቂ በፍንዳታው መገደሉን ከዚያም በኋላ ታጣቂዎች ሆቴሉ ውስጥ ገብተው ከአንድ ፎቅ ወደ ሌላ እየተዘዋወሩ ሆቴል ውስጥ በነበሩ እንግዶች ላይ ተኩስ መክፈታቸውን የተዘገበው በጥቃቱ ቢያንስ አስራ ሰባት ሰዎች መገደላቸውን እስካሁን በተረጋገጡ መረጃዎች አስራ ሁለት ሲቪሎች፣ ሶስት የጸጥታ ጠባቂዎችና ሁለት የምክር ቤት አባላት እንደሚገኙባቸውም የጸጥታ ሚኒስትሩ ጨምረው ገልጠዋል። ሶስት ሌሎች በተኩስ የቆሰሉ ሰዎች በሕክምና ሲረዱ ማለፋቸውን መዲና የተባለው ሞቃዲሾ የሚገኝ የሆስፒታል ስራ አስኪያጅ አመልክተዋል። አልሻባብ ሆቴሉን ኢላማ ያደረግኩት የሶማሊያ መንግስት ባለስልጣናት ስለሚጠቀሙበት ነው በማለት ኃላፊነት መውሰዱም ተገልጠዋል። ጥቃቱ የተካሄደው በደቡባዊ ሶማሊያ ውስጥ በተወሰደ እርምጃ ከፍተኛ የአልሻባብ ተዋጊ አዛዥ መገደሉን የሶማሊያ ባለስልጣናት ባስታወቁ በጥቂት ሰዓታት ውስጥ ነው። ዱሊያንዴን በሚባለው ቅጽል ስሙ ይበልጡን የሚታወቀው ሞሐመድ ማህሙድ ባለፈው አመት ሚያዚያ ወር በኬንያው ጋሪሳ ዩኒቨርሲቲ 148 ሰዎች የተገደሉበትን ጥቃት በማቀነባበርም ዋናው መሆኑ ይጠረጠራል። ዩናይትድ ስቴትስ ዱሊያዲን የተገደለበትን እርምጃ ውጤት ከሶማሊያ ባለስልጣናት ጋር እየገመገመች መሆኑን የዩናይትድ ስቴትስ ወታደራዊ ቃል አቀባይ ሌትና ኮሎኔል ሚሸል ባልዳንዛ ገልጠዋል። በየብስ የተወሰደውን ጥቃት እርምጃ ያከናወነው የሶማሊያ ብሔራዊ የጦር ሰራዊት መሆኑንና ዩናይትድ ስቴትስ የተጫወተችው ሚና የማማከርና የመርዳት ነበር ሲሉ የገለጹት እንደሆነ ነው ቃል አቀባይዋ ያመለከቱት። ትናንት ረቡዕ ማለዳ ላይ ጥቃቱ ሲካሄድ አሜሪካውያኑ አማካሪዎች ደህንነታቸው እንዲጠበቅ ሌላ ስፍራ ነበሩ ሲሉ አንድ የዩናይትድ ስቴትስ ባለስልጣን ለቪኦኤ ገልጸዋል። ጥቂት የዩናይትድ ስቴትስ ወታደራዊ አባላት መንግስቱንና ከአልሻባብ ጋር የሚዋጉት የሚዋጉትን የአፍሪካ ህብረት አሚሶም ሀይሎች ለመርዳት ሶማሊያ ውስጥ እንደሚገኙ የሚታወቅ ነው። የተባበሩት መንግስታት የጸጥታው ምክር ቤት በደቡብ ሱዳን መሪዎች ላይ የተጣሉት ማዕቀቦች በአንድ አመት እንዲራዘሙ ትናንት ማክሰኞ በሙሉ ድምፅ ውሳኔ አሳልፈዋል። በሀገሪቱ ሰላምና መረጋጋትን ያደናቀፉት ተብለው የተፈረጁ ግለሰቦች ማዕቀቦች የጉዞ እገዳና የገንዘብና ንብረትም እንዳይንቀሳቀስ የሚከለክል ነው። እቀባው እንዲታደስ የጸጥታ ምክር ቤቱ ውሳኔ ላይ የደረሰው ሀያ ደቂቃ ብቻ በፈጀ ስብሰባ እንደሆነ ተጠቅሷል። ቀባዎቹ እስከ ቀጣዩ የአውሮፓውያን 2017 ግንቦት ወር ድረስ እንደ ጸኑ ይቆያሉ ማለት ነው። በተባበሩት መንግስታት ድርጅት ልዩ የፖለቲካ ጉዳዮች ኮሚቴ የዩናይትድ ስቴትስ ተለዋጭ መልእክተኛ የሆኑት ዴቪድ ፕሬስማን ለጋዜጠኞች በሰጡት ቃል የማዕቀቦቹን መታደስ መልእክት የጁባ ፖሊሲ አውጪዎችና የፖለቲካ መሪዎች በግልጽ ያገኙታል ብለን እናስባለን ብለዋል። የዛሬ ውሳኔ ለሱዳን መሪዎች የሰላም ስምምነቱን በፍጥነትና ሙሉ በሙሉ በተግባር ከመተርጎም ውጪ ሌላ አማራጭ እንደሌላቸው የሚያስታውስ ነው ሲሉም አክለዋል። ባለስልጣኑ የደቡብ ሱዳን ምክትል ፕሬዚደንት ሪያክ ማቻር ባለፈው ሚያዝያ ወር ጁባ እንደገቡ የዩናይትድ ስቴትስ የሱዳንና የደቡብ ሱዳን ልዩ መልእክተኛ ዶናልድ ቡት ለኮንግረስ በሰጡት የምስክርነት ቃል መንግስታቸው በደቡብ ሱዳን መሪዎች ላይ ማዕቀብና የጦር መሳሪያ እገዳን ጨምሮ ማናቸውንም እርምጃ ለመውሰድ ዝግጁ ነው ብለው አስታውቀው እንደነበረ የሚዘነጋ አይደለም። ሚስተር ፕሬስማንም ይህንኑ መግለጫ በማስተጋባት የደቡብ ሱዳን ሁኔታ አሁንም ያረጋ ወይም ተለዋዋጭ ስለሆነ ወደፊት ብዙ ስራ ነው የሚጠበቀው ብለዋል። አስከትለውም በሀገር ውስጥ ያለው ሁኔታና የሚመለከታቸው ወገኖችን ባህሪ እየተከታተል ማዕቀቦቹን ለማጠናከር ዝግጁ ነን ብለዋል። የደቡብ ሱዳን መንግስት የሰላም ስምምነቱን ተግባራዊ በማድረግ እርምጃ እየወሰደ ነው ብለው አጥብቀው የተሟገቱት በመንግስታቱ ድርጅት የደቡብ ሱዳን ተወካይ ጆሴፍ ሙም ማጃክ ማሎክ በበኩላቸው፣ ማዕቀቦቹ ሀገራችንን እያስከፉ ወይም እያስቀየሙ በመሆኑ ጭራሹን የተሰራውን ሁሉ ወደ ኋላ እንዳይቀለብሱት ያስፈራል ሲሉ አስጠንቅቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የብሩንዲ መንግስት አገሪቱ ውስጥ ካሉ ተቃዋሚዎች ጋር ለመነጋገር ፈቃደኛ መሆኑን አስተዋወቀ። የአሜሪካ ድምጹ የአፍሪካ ፕሮግራሞች ባልደረባ ጄምስ ፓቲ ያጠናቀረውን የዚህን አጠር ያለ ዘገባ ዝርዝር አዲሱ አበበ ይዞ ቀርቧል። የቡሩንዲ ውጭ ጉዳይ ሚኒስትር ኤልያን ኒያሚትዌን ወደ አፍሪቃ ለሚተላለፈው እንግሊዝኛ ፕሮግራም ባልደረባ ጄምስ ቤቲ እንዳስረዱት መንግሥት ለሰላሙ ውይይት ዝግጁ ነው። ባይሆንማ ኖሮ ይላሉ ውጭ ጉዳይ ሚኒስትር ኒያሚትዌ፣ ይህ መንግሥት ለሰላም ውይይት ዝግጁና ፈቃደኛ ባይሆን ኖሮ ባለፈው ወር በምስራቅ አፍሪካ ማኅበረሰብ አዘጋጅነት አሩሻ ታንዛኒያ ውስጥ በተካሄደው ንግግር ላይ የሉካን ቡድናችን አይካፈልም ነበር። አንዳንድ ተቃዋሚዎችና የሲቪል ማኅበረሰብ ቡድኖች ግን ከአሩሻው ንግግር መገለላቸውን ሲገልጡ መንግሥትንም በአግላይነት ይከሳሉ። ውጭ ጉዳይ ሚኒስትር ኒያሜትዌ ወይ ደግሞ እስከ አንድ መቶ የሚደርሱ ቡሩንዲያውያን ተሳትፈዋል። ከእነዚህ የሀገሪቱ ዜጎች በላይ ደግሞ ማንም የለም። ሰዎች ራሳቸውን ከሌላው የበለጠ አድርገው ማየት ማቆም ያለባቸው ይመስለኛል። እና ያልተካፈሉ ወገኖች ደግሞ ራሳቸውን ነው መውቀስም ሆነ መክሰስ ያለባቸው። የቡሩንዲ ውጭ ጉዳይ ሚኒስትር የአሩሻው ውይይት በተሳካ ሁኔታ መጠናቀቁንም ገልጠዋል። በመጨረሻም ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ውስጥ የተሰየመው ከህዝብ የተውጣጣ ፍርድ ሰጪ ሸንጎ የሶስት ሶማሊ አሜሪካውያንን ጉዳይ መመልከት ጀምረዋል። የእንግሊዝኛው ቃል ጁሪ በፍርድ ቤት የሚሰየም ጊዜያዊ ህዝባዊ ሸንጎ ነው። ተከሳሾቹ ሶማሊያ አሜሪካውያኑ እራሱን እስላማዊ መንግስት ብሎ ለሚጠራው ሽብርተኛ ቡድን የማቴሪያል እርዳታ አድርገዋል፣ ከዩናይትድ ስቴትስ ውጪ ግድያ ሊፈጽሙም አሲረዋል ተብለው የተወነጀሉ ናቸው። ይህኛውንም ዘገባ አዲሱ አበበ ይዟል። አቃቢ ህግና የመከላከያ ጠበቃዎች የመፋረጃ ሐሳቦቻቸውን ካሰሙ በኋላ ዳኛው ማይክል ዴቪስ ከሕዝብ ተውጣጥተው ለተሰየሙት የሸንጎ አባላት በቀረቡላቸው መረጃዎች ላይ ተመስርተው ከአድሎ የጸዳ ትክክለኛ ውሳኔ እንዲሰጡ አሳስበዋቸዋል። ሰባት ሴቶችና አምስት ወንዶች በድምሩ 12 አባላት የሚገኙበት ሕዝባዊ የፍርድ ሸንጎ ሦስቱ ሰዎች በቀረቡባቸው ክሶች መሠረት ጥፋተኞች መሆን አለመሆናቸውን የወሰኑና ለዳኛው ያቀርባሉ ማለት ነው። ፍርድ የዳኛው ነውና ጉዳዩ በሚታይበት ጊዜ መንግሥት ቁልፍ ናቸው ያላቸውን ሦስት ምስክሮች አቅርቧል። አንዱ ተከሳሾቹ ሶሪያ ሄደው ከነውጠኛው ቡድን ጋር ለመቀላቀል ሲማከሩ የሴራው ተካፋይ ነበርኩ ብሎ ቃሉን የሰጠው አብድራህማን ባሺር ሲሆን ኤፍቢአይ ከፍሎት የቆመ ምስክር ነው። ሌሎቹ ደግሞ ጥፋተኞች ነን ብለው ካመኑት ስድስት ተከሳሾች ሁለቱ አብዱላሂ ዩሱፍና አብድራዛቅ ዋርሳሜ በተቀሩት ላይ ለመመስከርም የተስማሙ ናቸው። ወደ ሶሪያ ለመሄድና ከነውጠኛው ቡድን ጋር ለመገናኘት የተካሄደው ውይይት ያለበትን ቪዲዮ መንግሥት ለጁሪው አሳይቷል። ይህ በእንዲህ እንዳለ የተከላካይ ጠበቆች በውይይቱ የተሰማውና በቪዲዮ የቀረበው ውይይት ምንም ማለት አይደለም፣ ሁላችንም ለጉራ ያህል የምንናገረው ነው በማለት ኤፍቢአይ ከፍሎት ያቆመው ምስክር የሰጠውን ቃል ተቃውመዋል። ክሱ ገና ከአሁኑ የሶማሌ ማኅበረሰብ አባላትን የከፋፈለ መሆኑ ይነገራል። ጥፋተኞች ከተባሉ ደግሞ ብዙ ውጥረት ሊፈጥር እንደሚችል ነው እየተሰማ ያለው። ቤተሰብም የጁሪውን ውሳኔም ሆነ የዳኛውን የመጨረሻ ፍርድ ለመስማት በጉጉት ላይ ናቸው። ጁሪው ውስጥ ያሉት በሙሉ ነጮች ናቸው። ጥቁር የለበት፣ ሱማሌ የለበት፣ እስላም የለበት፣ ሁሉም ነጮች። ነጮቹ ደግሞ ሽብርተኛ የሚል ቃል ሲሰሙ ይረበሻሉ በማለት ቃላቸውን ለቪኦኤ የሰጡት ከተከሳሾቹ አንዱ የሆነው የዳውድ እናት ፋሪያ መሐመድ ናቸው። ማጠቃለያ ቃላቸውንም በጥያቄ ይዘጋሉ። መጨረሻውን አላህ ያብጀው እንጂ እኔ ምን እላለሁ? በማለት ሌላዋ የሙሐመድ ፋራህ እናት አያን ፋራህም ቀደም ካሉት ሴት የተለየ አይደለም ለቪኦኤ የተናገሩት ተስፋችን ሐምሳ ሐምሳ ነው ብለዋል። አኪሩ ግማሽ ወደ እነርሱ፣ ግማሽ ወደ ከሳሹ ክፍል እንደ ማለት። ግን ትክክለኛ ፍርድ እስከምናገኝ ተስፋ አንቆርጥም ሲሉም ተናግረዋል። ጁሪው ማለትም ህዝባዊ ሸንጎው ጉዳዩን ዛሬም እያየው ነው። ከነገሩ ስብስብነት የተነሳ አፋጣኝ ውሳኔ መጠበቅ ግን አይቻልም ይላሉ ታዛቢዎች። አድማጮች ለምሽቱ ያሉን ዜናዎች በዚሁ ያበቃሉ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበድና ቆንጂት ታየነን ለምሽቱ በርከት ያሉ ቅንብሮችን ይዘንላችኋል። አብራችሁን እንድትቆዩ ከአክብሮት ጋር እናስ እንጋብዛለን። ትክክል ፕሮግራሞች እናስታውስ። ቆየት ብለው ከሚቀርቡ ዝግጅቶቻችን አንድ ሁለቱን እናስታውስ። በአውሮፓ እጅግ ተወዳጅ የሆነውን የቫሌ ዳንስ ለኢትዮጵያውያን ለማስተዋወቅና ለችግረኛ ሕጻናት መርጃ የሚውል ገቢ ለማሰባሰብ ያለመ የዳንስ ትርኢት በታወቁ የዘርፉ ባለሙያዎች ሊቀርብ ነው። ከምሽቱ አጋማሽ ስርጭታችን የመጀመሪያ ቅንብር ይዘን እንቀርባለን። ሌላም ዝግጅት አለን። በሁለተኛው አጋማሽ ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተጀመረ ወግ ነው። ባህልና ማህበረሰብ እሱን ይዞ ይቀርባል። ታዲያ ለቅምሻዋ ያህል ይህን ካስተዋወቅን በኋላ ላይ ሌሎች ዝግጅቶቻችን በተከታታይ ይቀርባሉ። አሁን ወደ ቀዳሚው የምሽቷ አብይ ርዕስ የከፍተኛ ትምህርት ተቋማት መግቢያ ፈተና በመሰረቁና የሁለት ፈተናዎች ጥያቄዎች ከነ መልሱ በማህበራዊ መገናኛ ብዙሀን በመሰራጨቱ ፈተናው መሰረዙና ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ የሚሰጥ መሆኑን መንግስት ባወጣው መግለጫ በይፋ መግለጹም በውጭ ሀገር የሚገኙ የተቃውሞ አስተባባሪዎች ተቃውመውታል። ፈተናው እንዲወጣ የተደረገው በኦሮሚያ ለስድስት ወራት ከዘለቀው ተቃውሞ ጋራ በተያያዘ ተማሪዎች በአግባቡ ትምህርታቸውን ባለመከታተላቸው ጊዜ ሊሰጣቸው ይገባል በሚል ነው። ስለዚህ ጊዜው በቂ አይደለም። አሁንም አዲስ የወጣው የጊዜ ሰሌዳ እስልምና እምነት ተከታዮች ጾምና በዓል ላይ በመሆኑ ፈተናው ለሁለት ወር ሊራዘም ይገባል። ይህ የማይደረግ ከሆነና እንደተባለው ፈተናው በሰኔ መጨረሻ የሚሰጥ ከሆነ ግን በሚወስዱት ተጨማሪ እርምጃ ለሚደርሰው ኪሳራ መንግስት ኃላፊነቱን ይወስዳል ሲሉ ለትምህርት ሚኒስቴር ሚኒስትር ለክቡር አቶ ሽፈራው ሽጉጤ በግልጽ ደብዳቤ ምክረ ሀሳብ አቅርበዋል። ጽዮን ግርማ ከአስተባባሪዎቹ አንዱ የሆነውን የኦሮሚያ ሚዲያ ኔትወርክ አስተባባሪ ዋና ስራ አስኪያጅ አቶ ጃዋር ሙሐመድን ማምሻውን አነጋግረው ነበር። በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰባዊ ቡድን ንብረት ወስዶ በድብቅ ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን ከአብጥቶ ለሁሉም ህዝብ፣ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው፣ ባለፈው ተነጋገርን ነው። ከዛ በፊት የማሳመን የውትወታ የአቤቱታ ሁሉም ሙከራ የተደርገው ከዛ በኋላ የተወሰደ ነው እንግዲህ ደብዳቤ ትምህርት ሚኒስቴር የተጻፈው ትምህርት ሚኒስቴር ፈተናውን ከሰረዘ በኋላ አዲስ መርሀ ግብር አውጥቷል። ይሄ መርሀ ግብር ከአንድ ወር ያነሰ ጊዜ ነው የሚሰጠው። ከዚህ በፊት ያነታረከው ጥያቄ ለተማሪዎቹ በቂ ጊዜ ያልተሰጣቸው የሚሰጣቸው የሚለው ጥያቄ በአግባቡ ስለማይመልስ ተማሪዎቹን አወያየናቸው፣ መምህራኖቹን አወያየናቸው፣ እንዲሁም የዩኒቨርሲቲ አስተዳደር፣ የፈተናዎች ኤጀንሲ ባለሙያዎችን ካወያየም በኋላ በአማካይ ቢያንስ ሁለት ወር ያስፈልጋቸዋል። ስለዚህ በሁለት ወር እንዲመራዘም አለበት የሚል አሳብ ወሰድን። ከዛው ጋር ተያይዞ አዲሱ መርሀ ግብር ሌላ ስህተት ሰጥቷል። ይህም በረመዳን ወር ወደ መጨረሻ ላይ ነው የሚወጣው። በሙስሊም ማህበረሰብ ጾም ጊዜ ነው የሚወጣው። ተማሪዎች ቀን እየጾሙ በባዶ ሆዳቸው ፈተና መፈተን በጣም በጣም አስቸጋሪ እና መድሏዊ እንደሚሆን እንዲሁም ደግሞ ፈተናው በኢድ አካባቢ ላይ መሆኑ ዋዜማ እና በማግስቱ መሆኑ በሀገራችን፣ በጣም ሕዝቡ በአመት ባር ጊዜ በጣም እንቅስቃሴ ና ፌሽታ ያለበት ስለሆነ ተማሪዎቹ በአንድ ቀልብ ለማጥናት ና ፈተናውን ለመውሰድ አይችሉም። ከዚህ ሁሉ አንስተን ስድስት ነጥብ ያለው ምክራ ሀሳብ አቅርበላቸዋል። ጃዋር፣ እናንተ በዚህ በኦሮሚያ ለስድስት ወር ያህል በኦሮሚያ አካባቢ በተነሳው ተቃውሞ ተማሪዎች ትምህርት አልተማሩም። ስለዚህ ለፈተና ዝግጅት ስለማይችሉ መፈተን አይችሉም በሚል ነው ይሄ እርምጃ የተወሰደው፣ ብላችኋል። ባለን መረጃ ወይም ደግሞ በሰማነው መረጃ አንዳንድ ቦታ ላይ ለምሳሌ እንደ አምቦ ባሉ በጣም ከፍተኛ ተቃውሞ ነበረባቸው በተባሉ ቦታዎች ፈተናው ተሰርዞ ነበር የሚል መረጃ አለ ና እንደሱ እንደሱ አይነት ቦታዎች ፈተናው ከተሰረዘ ሌሎች አካባቢዎች ሰላማዊ የነበሩ ተማሪዎች ትምህርታቸውን ሲከታተሉ የነበሩ ያጠኑ ተማሪዎችን አይጎዳም? ይሄ ያኛው ከተሰረዘ ይሄኛው እርምጃ ለምን ተወሰደ? ይህ በአምቦ አካባቢውም የተደረገው የማዘረዘም ሂደት ከዚሁ ተቃውሞ ጋር ተያይዞ የመጣ መልስ ነው። ሆኖም ግን እንቅስቃሴው በአምቦ አካባቢ ብቻ የሆነ አይደለም። መንግስት የወሰደው ሀያ ሶስት ትምህርት ቤቶችን ለአስረኛ ክፍል አስራ ሁለት ትምህርት ቤቶችን ለአስራ ሁለተኛ ክፍል ነው። እንደምታውቂው ይህ እንቅስቃሴ ከሁሉም የኦሮሚያ ክልል በሀረርጌ በወለጋ፣ በምዕራብ አርሲ፣ በቦረና፣ በጉጂ ዞን በሁሉም አካባቢ ነው ሲካሄድ የነበረው። በቂ ጥናት አድርገን መምህራኑን፣ ዳይሬክተሮችን፣ የትምህርት ቢሮ ኃላፊዎችን አነጋግረን ከዘጠና በመቶ የሚሆኑ የኦሮሚያ አካባቢዎች ላይ ትምህርት ቢያንስ በአማካይ ለአራት ወር እንዳልነበረ የብጥብጥ ወይም ደግሞ የተቃውሞ መኖር ብቻ አይደለም። መጠነኛ ሰላም ነበረበት የተባለበት አካባቢ ራሱ ተማሪዎች ታስረዋል፣ መምህራን ታስረዋል። ብዙ መምህራን ስናነጋግራቸው ከአስራ ሁለተኛ ክፍል መጽሐፍቶች ውስጥ ግማሹን ራሱ ማዳረስ አልቻልም ነው ያሉት እና በዚህ ጥናትና ውይይት ላይ ተመስርተን ነው በኦሮሚያ ውስጥ መቅረት አለበት ይሄ ፈተና መራዘም አለበት፣ በአጠቃላይ ወደሚለው መደምደሚያ የገባ ነው። አሁን እንግዲህ ይህንን ምክረ ሀሳብ አቅርባችኋል፣ ለኢትዮጵያ መንግስት፣ እንደዚሁም በግልባጭ ለበርካታ የመንግስት መስሪያ ቤቶችና ለፈተና ለሚመለከተውም ተፈታኝ ተማሪዎችም፣ ምንድን ነው የምትጠብቁት ምላሽ? በጎ ምላሽ እንጠብቃለን፣ ምክንያቱም መጀመሪያውንም ራሱ ይሄንን ፈተና ወጥቶ የማሰራጨት እርምጃ ከመውሰዳችን በፊት በጣም በጣም በጣም እልህ አስጨራሽ ሙከራ ነው ያደረግነው። መንግስትም በበኩሉ ጉድፌዝ ማሳየት አለበት። ወደ ጸብ ወደ እልህ መገባባትና እልህ ተያይዞ መንግስት ከህዝቡ ጋር ከተማሪው ጋር እልህ ተገባብቶ ወደ ጥፋት መሄድ ያለበት አይመስለንም። እኛ በእልህ አይደለም ይሄን ያለነው። በጣም በጣም በጣም ተቀባይነት ያለው ተማሪዎቹ የጠየቁት ሚኒመም ሶስት ወር ነው። እኛ ግን ያቀረብነው ሁለት ወር በቂ ነው። ይሄን ደግሞ ያልነው የዩኒቨርሲቲ መርሃ ግብር አስተያየት ወስደን የፈተና አውጪዎችን የባለሙያ ምክር ወስደን ሁሉንም ካነጋገርን በኋላ ተማሪዎችንም፣ አይ ተረጋጉ፣ ሁለት ወር ይበቃችኋል። በዚህ ሁለት ወር ውስጥ መምህራኖች እንዲረዷችሁ እንጠይቃለን። የዩኒቨርሲቲ ተማሪዎች በብዛት አብረውን የሚሰሩት ተመልሰው ወደ ቀያቸው ገብተው ቱቶሪያል እንዲሰጧችሁ እንመክራለን፣ እናበረታታለን በዚህ ጊዜ ውስጥ በቂ የሆነ ጊዜና ጥናት ልታደርጉ ትችላላችሁ ብለን ተማሪዎቹን አሳምነን ያቀረብነው ይህ በጣም ተቀባይነት ያለው ሀሳብ ይመስለኛል። ሚኒስትሩም ይሄን እንደሚቀበል ተስፋ እናደርጋለን። በጣም አመሰግናለሁ፣ ጊዜ ስጥልኝ ጀዋር። እኔም አመሰግናለሁ ጎኝታ። አድማጮች በጉዳዩ ላይ ትምህርት ሚኒስቴርና የኦሮሚያ ክልል መንግስት እንዲሁም የኮሚኒኬሽን ጉዳዮች ሚኒስቴር ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ለጊዜው አልተሳካም። አሁንም ጥረታችን እንቀጥላለን። ታዲያ በርዕሰ ጉዳዩ ዙሪያ በአዲስ አበባ ዩኒቨርሲቲ ቀድሞ ፍልስፍና መምህር የነበሩትን ዶክተር ዳኛቸው አሰፋን ለሙያዊ ትንታኔ ጽዮን ግርማ ጋብዛ አነጋግራለች። እንግዲህ የማጥንያ የመዘጋጃ ጊዜ ይሰጣቸው ብሎ የተጠየቀው ትክክል ነው ወደ ያልተማሩ ልጆች ወደ ፈተና ገበታ ማቅረቡ ሳይም ምክክልም ማለት እዚያ ላይ እኮ ምንም ችግር የለም። እንደ ሊተላለፍ ይችላል እና አይተላለፍም። በቃ እኛ የተናገርነው አንድ ጊዜ ነው መሆን አለበት ማለት ተመካክረውበት የወሰኑት ነው። አንዳንዶቹ እንደተቃወሙ ምንም ትርትር የለም መረጃዎች አለ። ግን ፈተና ይቀጥል ተባለ እና ያው የሆነ ሆነ። ልጆቹ ተማሪዎቹ ጊዜ ያስፈልጋቸው በእውነት በእውነት ኦሮሚያም ክልል ይሁኑ ከየትም ቦታ ይሁኑ በተለይ ረብሻ በነበረበት የሕዝብ እንቅስቃሴ በነበረበት ቦታ ትምህርት ቤቶች ተዘግተዋል። እኛ ኦልሬዲ ያስቀመጥ ነው የጊዜ ገደብ አለና በዛ ስር ተካታችሁ ተፈተሩ ማለት ሲጀመርም ትክክል አልነበረም ይሄ ያጠኑ ተማሪዎች አሉ። አሁን ዶክተር ዳኛቸው እንግዲህ የኢትዮጵያ የኑሮ ሁኔታ የተለያየ ነው። የኢኮኖሚ አቅማቸው ከፍ ያላለ ኢኮኖሚ አቅማቸው ዝቅ ያላለ የደከመዋሉ አስር ወር ልጆቻቸውን በማስተማር እንደምንም ብለው እዛ ያደረሱአሉ እና እንደ እሱ አይነት ተማሪዎችስ ላይ አሁን እንደዚህ አይነት ፈተና ሲሰረዝ እነሱ ላይ የሚፈጥረው ተጽዕኖስ ምንድን ነው? በጣም በጣም ጥሩ ጥያቄ ነው። እንደውም ዩኒቨርስቲ ይሄ ይሄ ግላው ገና አያውም፣ አልታየም እንደት ነው አንቺም ምንም ተማሪ ሆነን አልፈና ፈተና ደረሰ ደረሰ እያለ እየተዘጋጀን እያለን ምልስ ያለውን ቴንሽን ታውቂያለሽ? አጥንተን ወጥተን ወርደን ልክ እንደ ነገ ልንፈተን ስል ፈተናው ስለተሰረቀ ላልተወሰነ ቀላ ወራት ምናምን ተዘዋውሯል ሲባል ቤተሰብ ላይ ትልቅ ሳይኮሎጂካል ጫና ሁሉ ያመጣል። በጣም ነው የተናደዱት ያዘሙ። እንዲሁም ልንገሪሽ ሹመኞቹ ወጥተው ሲያስተባብሉ የትምህርት ሚኒስትሩ አንድ ዘና ቃል ተናገሩ፣ ይቅርታ እንጠይቃለን። እንግዲህ ዶክተር ዳኛቸው አሁን እዚህ ጋር መጀመሪያ ላይ የፈተናው ላላጠኑ ተማሪዎች ፈተናው መሰረዙና መራዘሙ ተገቢ ነበር ብለውኛል። አሁን ደግሞ አጥንተው ደግሞ ለመጡት ሰዎች ሲሰረዝም እንደዚሁ የሚያሳዝን ነገር ነው ብለውኛል። ስለዚህ እነዚህን ሁለት ተማሪዎች ለማስታረቅና ና የሁለቱን ተማሪዎች ፍላጎት ለማሟላት ምንድን ነበር መደረግ የነበረበት? የመጀመሪያዎቹ እኮ መጭሴው ምንም ችግር እንደነበረ ስለታወቀ የማጥንያ ጊዜ መሰጠት አለበት የምናደርገው ነው እኮ እኛም፣ እንኳን እንዳቅማችን በአንዳንድ ቦታ ላይ። ሁለተኛው ሲያጥኑ ሲዘጋጁ የነበሩት ያለፈው ጊዜ ሬላቲቭ የሆነ ሰላም ያለበት ቦታ እነሱ እንደ እኛ መፈተን ነበረ ብን ነበረ ያሉት፣ ግን ደግሞ ብዙዎቹ ደግሞ ወጣቶች ገብቷቸዋል። ይሄ አይ ኮምፒቲሽኑ ፌር እንዲሆን ከተፈለገ በአንድ ገበታ ላይ የምንፈተን ከሆነ እነሱም ጊዜ ይሰጣቸው። የአስራ አምስት አመት እዚህ ያለኝ ልኛ አስራ አምስት ስለን አልተፈ። ግን ስፖርት እንኳን እኮ ዝግጅት ይጠይቃል። አንዱ ሳይዘጋጅ አንዱ ተዘጋጅቶ ሩጥ አይባልም። እና ይህ ትንሽ ሆደ ሰፍ የሆነው ሰፋ አድርገው አይተው አይ ልጆቹ ሊጎዱ ይችላሉ። እንደዚህ ያልተያል ሰው እንዴት ነው አስተማሪ ሲሆን ያላስተማረው ሊፈትን የሚዘጋጅ፣ ይህ ሊገባኛ ይችላል። እድሜ ልኬ ነኝ አስተማሪ ነው። ገባሽ? እና መተላለፍ ነበረበት ከዛ ደግሞ ሁለተኛ ጥፋት ጠፋ ገዘፈ ነው እኮ የሚያስቀው። ሁለተኛ ጥፋት ያለው በሽንበና ማያውቀን ተመረጠ ሁለተኛ ደግሞ እሱም ጠፋ ተባለ። ግን ከዚህ በኋላ የተደበቀው ነገር ቢኖርም እንድናየው ስለ ስርአቱ የሚሰጠን ኮመንተሪ አለ፣ መልከት አለ እዛ ላይ እንመልከት። ነው የሚሆን ጓደኛዬ እንግዲህ ዶክተር ዳኛቸው በዩኒቨርሲቲ ማስተማሪ ኖት፣ ከትምህርት ጋር የተያያዘም ሰፋ ያለ ልምድ አሎት። እና እንዴት ነው ፈተና ሊሰረቅ የሚችለው? እንዴት ነው ፈተና ሊጠፋ የሚችለው? ይሄ ይሄ ፈተናውን የሚያዘጋጀው መንግስት ነው። ይሄ መንግስታዊ ጥያቄ ነው፣ የፖለቲካ ጥያቄ እኮ ነው ሲጀመርም። ነው የናሽናል ኤግዛሚኔሽን ጠፋ ማለት ስለ ስርአቱ አንድ ነጸብራቅ ኮመንተሪ ነው፣ አንድ የሚነግረን ነገር አለ። የዚህ አይነት እንዝላልነት ባን ከላይ ዝም ብለ ስታዩ ነው የምልሽ። እኔ ግን እንደሚመስለኝ ኳሊዥኑ የኢህአደጉ ስርአቱ ፍራክቸር እያደረገ ነው። ከበዓሉ ግርማ አንድ መወደው ቃል አለ ኦሮማይ የሚል የምጽፈው አርቲክል ላይ የኢህአደግ ኦሮማይ የሚል የአጼ ኃይለ ስላሴ ኦሮማይ ነው አልፏል የደርግ ኦሮማይ ነበር ስርአቱ አልፏል በደፍረንስ ነው የምነግሪሽ የኢህአዴግ ኦሮማይ ዞን ላይ የገባል አንድ ፈተና እንኳን ተባብረው አውጥተው ሊፈትኑ አልቻሉ ይሄ ኮመንተሪ የስርአቱ በመሀል ኮዋልጅ ነው ኢህአዴግ ማለት እኮ ምን ድርጅት ማለት ድርጅት ውስጥ ያፈነገጠ ሀይል አለ ሌሎቹ ይከተላሉ የሚል እምነት ችግር ተፈጥሯል አንድ ስራ ግን ባቀናጀው መንገድና በድሮ ስርአት መቀጠል ካልቻለ ኦሮማይ ማለት ያ ነው አድማጮች ቀጣዩም ከዚሁ ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለአስራሁለተኛ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና የኦሮሚያ ክልል ተማሪዎች በሚገባ አልተዘጋጁም በሚል የተደረገውን ወይም ፈተናው ከነመልሱ በማህበራዊ መገናኛ ብዙኃን በመሰራጨቱ ምክንያት መንግስት በወሰደው እርምጃ ዙሪያ አስተያየታቸውን እንዲሰጡን በተለያዩ የኦሮሚያ ክልል የዘንድሮ ተፈታኝ ተማሪዎች ስለተፈጠረው ሁኔታ እንዲና እንደ አስተያየታቸውን እንዲሰጡ መስታወት አድራጋው በስልክ አነጋግራለች። እኛ በጣም ደስ ይላል እኮ ስለተዘረዙት ፈተናው በጣም ደስ ይለኛል። የኛው ጥያቄን አሁን ዛሬው አመት በጣም ሽግግር ስለሆነ የእኛ ሀገር ለውስጥ ፈተናውን ለመውሰድ አንተ በግልህ ተዘጋጅተህ ነበር? አልተዘጋጀም በጣም ችግር ስለሆነ ከዚህ ሀገር ውስጥ ፈተናው መጥናት አችልም እንጂ እኛው ችግር ውስጥ ነው ያለው። ጓደኞችስ ፈተናውን ለመውሰድ ዝግጁ ነበሩ? ሁላችንም አልተዘጋጅም እኮ ያለውን አንድ አንድ ቀን የተማር አንድ አንድ ቀን በቃ አልተማርም ብዬ እኛ ፈተናውን አልተዘጋጅም ስለሆነ ታይም እንደጨመር የፈላግ ነው እኔ እንደ አንድ ኦሮሞ ተማሪ በመሆኔ ማለት ይ ነገር በመደረጉ ደስ ብሎኛል። ጊዜ በመራዘሙ ማለት ነው። መጀመሪያን ጥያቄያችንን ሰምቶ ማራዘም ነበረባቸው እና ያን ደግሞ ማድረግ አልፈለጉም ነበር። ያው ተገድዞ እስኪያደረጉ ድረስ ማለት ነው እና አሁን የሚመጣው ነገር እኔ አሁን ይስላም ነኝ እና ስለዚህ የሚመጣው ጾም ላይ ያዝ ጾሙ ሙሉ እስኪያልቅ ማለት ነው እድል ተሰጥቶን ከጾሙ በኋላ ሌላ አንድ አስራ አምስት ቀን ነው አንድ ወር ከፈቱን ከዚያ በኋላ ብንፈተን እንደዛ ደስ ይለኛል። እኔ አልደግፈውም በቀኔ ሀያ ሰባት መሆኑንም አልነው። ከዛ በኋላ ሌላ አንድ ወር ያስፈልገናል ነው የምለው ምክንያቱም ያው እኛ ሽላሞች ጊዜ ያስፈልገናል። ፈተናውን ለመውሰድ ተዘጋጅተ ነበር። በትክክለኛው ሰዓት ባልዘጋጅም ብዙ ጊዜ ምክንያት ትምህርቱ አልፎን ነበረ። ግን ያው ግዴታ ስለተደረገብን ተዘጋጅተን ነበረ ፈተናም ከጀመረብን በኋላ ደግሞ መቋረጣችን በጣም አናደናሌላ ልጅት ሆኖብናል። መጀመሪያ ሆኖ ነበረ እንደዛ ማድረግ የነበረባቸው ይህ ተፈታኝም ማጉላላት ነው። ዛ ያለች ይሄ መደረጉ ለውጥ ያመጣል ብለህ ታስባለ? ያን ያ ለውጥ ባይኖረውም፣ ግን ለእኛ ያው ጥሩ እድል ነው መደቡ። ምክንያቱም አመቱ ሙሉ ካጠኑና አመቱን ሙሉ ከተማሪ ተማሪ እኩል መፈጠን ይከብዳል ለኛ። ከአሁን ጀምሮ ቢያንስ ሁለት ወር ያስፈልገናል። በቃ ያው ቤታ ይሄ ነገር አንቺ ብቻሽን ከቀረሽ ምንም ስለማይቀር እዚህ ጋር ደግሞ ቤተሰብ ሳይሸከም መሆን የልብሽም ያለውን ነገር ጠራር ግን እኛ እዚህ ልጅ ማ እያደረን ጥናት ከስንት መስዋዕትነት ደርሰን ነው እንግዲህ ለዚህም ለፈተና ተዘጋጀን የነበረው ግን ብቁ አልነበረም ምክንያቱም ሌላዎቹ በስቲክ ጠጠኖ ስለነበረ ይህ ነገር ደግሞ እኛን ከጨዋታ ውጭ ነው የሚያደረግ ነው አሁን የፈተናው መሰረዝ ና ወደ ሌላ ቀን መዛወሩ ለውጥ ያመጣል ብለህ ታስባለህ አንተ በግል አዎ ያመጣል ምክንያቱም እኛ ይህንን ያለንን ጊዜያችን ደግሞ ተጠቅመን የቻልነውን ሀል ለማጥናት ሞክረን ሌላዎቹ ኢንተራንስ ለተዘጋጁት እኛም የሆነ ዝግጅታችንን ማጠናቀቅ አለብን። መጽሐፍ ማለቅ አለበት። ብዙ ሽቶች መታየት አለባቸው። ብዙ ጋይዶች አሉ። ይህን ሁሉ ነገር ሳናረግ ለኢንተራንስ መቅረብ ማለት ሚኒስትሪ ራሱ ይከብዳል፣ እንኳን ኢንተራንስ ማለት ነው። የሆነ መስራት የምንፈልገው ስኮር ቤተሰቦቻችን ማክበር እንፈልጋለን እኛም ራሳችን ያለን እቅዳችንን እንኳን ማሳካት የምንችልበት ጊዜ ኖረን ነው ይህ ደግሞ ካልሆነ ያው ቀረን ሰፈር ውስጥ ማለት ነው ስለዚህ አሁን ደግሞ ሜንታሊም ሳይኮሎጂካሊም ጠቃሚ አይደለም ብለን ስለምናስብ ነው እንግዲህ ከሰኔ ሀያ ሰባት እስከ ሰላሳ ለታቀደው ፈተና አሁን ዝግጁ ነ ዝግጅታችንን አሁን ጀምረናል እያጠናን ነው ግን አሁን ደግሞ የሚመጣው ረመዳን ነው ፆሙ ጾም እንግዲህ ምናል ፈተና ሁለት መቶ የሆኑ ጥያቄዎችን መውጣት ማለት ፖቴንሻል ጾም አለ። ብዙዎቹ ደግሞ ማጆሪቲ እዚህ አሁን በምዕራብ አረጌ ላይ የእስልምና ሃይማኖት ተከታይ ናቸው። ይህን ነገር ደግሞ ከአመት ባሉም ጋር ደግሞ የተቀራረበ ቀን ይመስለኛል አሁን ከሰኔ ሀያ ሰባት ከሰላሳ ይህ ደግሞ አስቸጋሪ ነው። ምክንያቱም እዚህ ጋር እኛ ብዙ ነገር ይገድበናል። ከዚህ ነገር ግን አሁንም ጊዜው መሰረቱ ካልቀረ ለምን ጊዜ ተራዘመ? ነገሮችን አሁንም ለምን የህዝቡ ቅሬታ በስተክል አይሰማ የሚለው ነገር ራሱ ይህን ነገር እንትን እንዳንለው ያደርገናል። ምክንያቱ በቃ ከተራዘመ ተስተካክሎልን እኛም በተረጋጋ መንፈስ ሁሉ ነገር ተስተካክሎ ማንም ሬዲዮ ነው ቢሰተን

ያለ አሁንያለ ር አንደኛ እ መጀመሪያአችልም መብ ነው። ስለዚህ አሁን በሰኔ ሀያ ሰባት እስከ ሰላሳ የተሰጠው ጊዜ በቂ ነው ወይስ አይደለም? ለመዘጋጀት ሀሳብ ከሆነ በቂ በቂ አይደለም ብዬ ነው የሚገምሰው እንደሚታወቀው በኦሮሚያ ክልል ላለፉት አምስት እና ስድስት ወራት በተለይም የሁለተኛ ደረጃ ትምህርት ቤቶች ዝግ መሆናቸው ይታወቃል። ያ ተማሪዎቻችን በቂ ጊዜና የቱቶራል ጊዜ እንዲሁም ደግሞ መደበኛ የትምህርት ሰዓታቸውን አልሸርፈ ነው። ስለዚህ ያ ባለበት ሁኔታ ፈተናው ጊዜው መራዘም ነበረበት። ነገር ግን እንደገና በዛው ጊዜ በታቀደው ጊዜ እንዲከናወን ተደርጓል። ሆኖም ግን ገና አንድ ፈተና እንደተጀመረ ሌሎቹ ፈተኖች በኦሮሞ ተቃዋሚዎች እና እንዲሁም በህብረተሰቡም ጥያቄ መልስ ያልተሰጠውም ወይም መፍትሄ ሊሰጠው የሚገባ የነበረው ጥያቄ ተግባራዊ ስላልሆነ ጫና ተደርጎ በነበረው ሁኔታ መሰረት ፈተናው እንዲቋር ሊቋረር ችሏል። ያ መደረጉ ትክክል ነው ነው የምንለው እኛ በእኛ በኩል ምክንያቱም ልጆቻችን በቂ ጊዜ አግኝተው ተፎካካሪ የሆነው ወደ ዩኒቨርሲቲ ይገባሉ የሚል እምነት የለንም። ስላልተዘጋጁ እንትም መሆኑ የለበትም ጊዜውን መራዘም አለበት የሚል እምነት ነው ያለን። ወደፊትም እንግዲህ የሚመለከተው አካል ይሄንኑ ፈተና በቂ ጊዜ ሰጥቶ ግን ሌላ አይነት ስህተት ላይ ከመወረቁ በፊት በቂ ጊዜ ተሰጥቶት እናወ የሚል ሀሳብ ያለኝ። የዜና እረፍት አለን አድማጮች። ድምፃዊው መስፍን አበበ ከዚህ ዓለም በሞት ተለይቷል። በአዲስ አበባ ከተማ ግንቦት 25 2008 ዓ.ም ከዚህ ዓለም በሞት የተለየው ድምፃዊ በያዥልኝ ቀጠሮና በሌሎችም ተወዳጅ ዜማዎቹ የሚታወቀው ድምፃዊ መስፍን አበበ ነው። ድምፃዊው ሕይወቱ ያለፈው ዛሬ ንጋት ላይ መሆኑም ተገልጧል። መስፍን አበበ ባለትዳርና የአንዲት ሴት ልጅ አባት ነው። ከሀያ የሚበልጡ ካሴቶችን ያሳተመው ድምፃዊው መስፍን አበበ በመምህርነት ሙያም ለረዥም ጊዜ አገልግሏል። ቆንጅት የሚሰማው ዜማው ዜማው በተለይ በጣም ይታወቃል። ያዥንልኝ ቀጠሮ የብዙዎች ትውስታ ሚኖረው ይመስለኛል። ወይ ሀረር ወሬ ድሬ ይላል ታውቃለህ፣ አይደለም ልክ ነው። ወደ አንቺ ሀገር የሚወስዳል ለአድማጮች ለሙዚቃው አድናቂዎችና ለቤተሰቦቹ መጽናናት እንመኛለን። ሙዚቃውን እንሰማለን። ሽልድንቀጠሮ

ሰዓት አለቀ እያለችን ነው። ብርሃን አድማጮች ባቡሩ ላይ የሚያሳፍር ነው። ድምፃዊ መስፍን አበበን ሕይወትና ስራዎች በመጽሄት በራዲዮ መጽሄት፣ በሌላ ፕሮግራም በስፋት ከሌሎች ሙዚቃዊ ስራዎቹ ጋር እንደምንመለስበት ለመጠቆም እንወዳለን። በድጋሚ ለሙዚቃው አድናቂዎች፣ ለወዳጅ ለመዶቹ መጽናናት እንመኛለን። አሁን ወደ ተከታዩ ዝግጅት ልናልፍ ነው። ቆንጅት የባሌ ዳንስ በአዲስ አበባ ጣሊያን ተጠንስሶ ፈረንሳይ ያደገው በሩሲያም የተስፋፋው ባሌ ዳንስ ለአውሮፓውያኑ ተወዳጅ ስልት፣ ተመራጭ ጥበብ ነው። ሲያስፈልግ ሴራ፣ ገጸ ባህሪና ታሪክ የሚያካትተው የባሌ ዳንስ ትርኢት የአውሮፓውያኑን ትኩረት የሚስብ ቀልባቸውን የሚገዛ የአውሮፓውያኑን ቀልብ የሚስብ ይላል እስክንድር። በአውሮፓ እጅግ ተወዳጅ የሆነውን የቫሌ ዳንስ ለኢትዮጵያውያን ለማስተዋወቅና ለችግረኛ ሕጻናት ምርጃ የሚውል ገቢ ለማሰባሰብ ያለመ የዳንስ ትርኢት በታወቁ የዘርፉ ባለሙያዎች ሊቀርብ መሆኑን በሚያስተዋውቅበት መግቢያው ኢትዮጵያውያን ተመልካቾች ዳንሱን የወዱት እንደሆን ማየት ብሎም ትምህርት ቤቱን መክፈት እንደምትፈልግ ጭምር ትምህርቱን ወይም ትርኢቱን ያዘጋጀችው ታዋቂ ዳንሰኛ አንጀላ ማላን ገልጻለች ብለዋል እስክንድር አዲስ አበባ። ሁሉም ማላት የሌለው ነገር የዳንሶ ዓለም ነው ሲሉ አስተባባሪዎቹ ተናግረዋል። እስክንድር ፍሬው ወደ ዝግጅቱ ይመልሰናል። ጣሊያን ተጠንስሶ ፈረንሳይ ያደገው በሩሲያም የተስፋፋው ባሌ ዳንስ ለአውሮፓውያኑ ተወዳጅ ስልት፣ ተመራጭ ጥበብ ነው ሲያስፈልግ ሴራ ገጸ ባህሪና ታሪክ የሚያካትተው የባሌ ዳንስ ትርኢት የአውሮፓውያኑን ትኩረት የሚስብ ቀልባቸውን የሚገዛ ሆኖም ቀጥሏል። እጅግ የበለጸገ የሙዚቃና የውዝዋዜ ባህል ያላት ኢትዮጵያ ገና ከዚህ የዳንስ ስልት ጋር አልተዋወቀችም። እናም ላለፉት ሁለት ዓመታት በአዲስ አበባ የኖረች አንዲት ታዋቂ የባሌ ዳንሰኛ ይህንን ተረዳች። ከባለቤቷ ጋር የመጣችውና ከተማዋን ቀስ በቀስ የተላመደችው ይህችው ደቡብ አፍሪካዊት ዳንሰኛ አንጀላ ማለን ሙያዋን የሚረዳ ማጣቷ ይሄንን ትርኢት እንድታዘጋጅ ምክንያት ሆኗታል። አዲስ አበባ መኖር ከጀመርክ ሁለት ዓመት ሆኖኛል። ከዚያ በፊት ብዙ ብዙ ዓመታት ፕሮፌሽናል የባሌ ዳንሰኛ ነበርኩ። ወደዚህ ከመጣው በኋላ ማንም ስለ ባሌ ዳንስ እንደማያውቅ ተረዳው። የባሌ ዳንሰኛ መሆኔን የምነግራቸው ሰዎች በአብዛኛው የቤሊ ዳንሰኛ ማለቴ እንደሆነ ይጠይቁኛል። ልክ እንቅስቃሴው በሆድ አካባቢ እንደሚያተኩረው እንደ ህንዱ ቤሊ ዳንስ ማለታቸው ነው። ጉዳዩ ግድ እኔ ቃሉን ከምጠራበት የአነጋገር ዘይቤ ጋር ሳይሆን ስለ ዘርፉ ካለማወቅና ከዚህ ውብ የኪነ ጥበብ አይነት ጋር ባለመተዋወቅ ጋር የተያያዘ እንደሆነ ተረዳው። And slowly along the time over the two years I grew a passion to expose Ethiopian children, particularly to Ethiopia <laughs> and ከዚህ ውብ የኪነ ጥበብ ዘርፍ ጋር እንዲተዋወቁ ለማድረግ መነሳሳት አዳበርኩ። ምክንያቱም ኢትዮጵያውያን ለባሌ ዳንስ ተስማሚ የሆነ የሰውነት አቋምና ተፈጥሯዊ መንፈሳዊነት አላቸው። የኢትዮጵያውያን ተክለቁመና የሚያምር ነው። ረጃጅም አንገት አላቸው፣ ረጃጅም ጡንቻዎችም አሏቸው። በባሌ ዳንስ ልምምድ ጊዜ ሰዎች ይህን እንዲኖሯቸው ለብዙ ዓመታት ይጥራሉ። ለኢትዮጵያውያን ግን ይህ በተፈጥሮ ያገኙት ጸጋ ነው። ከነገ ጀምሮ የሚቀርበውና ከአሜሪካ፣ አውስትራሊያ፣ ጣሊያን፣ ብሪታንያ፣ ደቡብ አፍሪካ፣ ኩባ ኩባና ብራዚል የመጡ አስር ዳንሰኞች የሚሳተፉበት ዝግጅት ወደፊት ልታደርግ ላሰበችው እንቅስቃሴ መንደርደሪያ እንደሆነም አንጀላ አስረድታለች። እዚህ በኢትዮጵያ የተለያዩ ቋንቋዎች አሉ። የተለያዩ ብሔረሰቦች ቋንቋዎች ይናገራሉ። እና ከዳንስ የተሻለ መግባቢያ እንዴት ሊኖር ይችላል ብዬ አሰብኩ። ስለዚህ የባሌ ዳንስን ወደ ኢትዮጵያ ህዝቦች ማምጣት ፈለግኩ። ህልሜ የባሌ ዳንስ ትምህርት ቤት መክፈት ነው። ተማሪዎችን ከልጅነታቸው ጀምሮ በማሰልጠን ወደ የትኛውም የዓለም ክፍል ሄደው ፕሮፌሽናል የባሌ ዳንሰኛ እንዲሆኑ ለማስቻል። ያንን ከማድረጌ በፊት ግን የኢትዮጵያን ህዝቦች ለባሌ ዳንስ ፍላጎት እንዳላቸው ማወቅ ፈለግ የሚያዩትን ይወዱ እንደሆነ ልክ እንደኔና እዚህ እንዳሉት ሌሎች የባሌ ዳንሰኞች ፍቅር እንዳላቸው ለመረዳት። ነገ በአዲስ አበባ ማዘጋጃ ቤት የሚቀርበው ዝግጅት ከተለያዩ ትምህርት ቤቶችና ዩኒቨርሲቲዎች ለመጡ ወጣቶች እንደዚሁም ለሁሉም የህብረተሰብ ክፍል ክፍት መሆኑ ተገልጿል። ቅዳሜ በብሔራዊ ትያትር የሚቀርበው ግን ለበጎ አድራጎት ተግባር የሚውል ገንዘብ የሚሰበሰብበት እንደሆነ ነው የተመለከተው። በአብዛኛው ከኤች አይቪ ኤድስ ጋር የሚኖሩ ሁለት መቶ ህጻናትን በየቀኑ ለሚመግበውና ና የአባታችን ማዕድ ቤት ለተሰኘው ተቋም እንደሚውል ነው አንጀላ ያስረዳቸው። ለሁሉም ነገር የገንዘብ ድጋፍ ተደርጓል። ስለዚህ ከትርኢቱ በተለይም በብሔራዊ ትርኢት ከምናቀርበው ዝግጅት የሚገኘው ገንዘብ ሁሉም የአባታችን ማዕድ ቤት በተሰኘው ግብረሰናይ ድርጅት የሚገኙ ህፃናትን ለመመገብና ለመደገፍ ይውላል። እናም አዲስ አበባ በታሪክ የመጀመሪያ የሚባል የባሌ ዳንስ ትርኢት ልታስተናግጥ ልታስተናግድ ተቃርባለች። ዝግጅቱን የሚያስተባብረው የካክተስ ኮሚኒኬሽን ስራ አስኪያጅ የአስር ባግሽ እንደሚሉት እንደዚህ አይነቱ እንቅስቃሴ ከተማዋ ከመዝናኛ ኢንዱስትሪው አንጻር ያላትን ክፍተት ሊደፍን ይችላል። አዲስ አበባ ትልቅ ከተማ ነች። ኢኮኖሚያቸው በፍጥነት እያደገ ከሚገኝ አካባቢዎች አንዷ ናች። ዘመናዊ ጥበብ በከፍተኛ ፍጥነት እያደገ ነው። ሕንፃዎች አሉ፣ ኢኮኖሚውም አለ። የሌለው ነገር የዳንሱ ዓለም ነው። ያ ገና አላደገም። ያለን በጣም ጥቂት ነው። ዳንስን በተመለከተ እውነትም በቂ ነገር ስለሌለን እንደ ባሌ ዳንስ አይነት ኢንዱስትሪውን ሊያስፋፋ ይችላል እና ከተማችንንም የበለጠ ውብ ያደርገዋል። ዝነኛ የባሌ ዳንሰኞች የሚሳተፉበት ይኸው ዝግጅት በአሜሪካና በአውስትራሊያ ኤምባሲዎች እንደዚሁም በተለያዩ ድርጅቶች ድጋፍ የሚካሄድ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ክቡራትና ክቡራን አድማጮች፣ አሁን ወደ ቀጣዩ ዝግጅት እናልፋለን። ሳምንታዊው ባህልና ማህበረሰብ ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተያዘ ወግ ነው። ባህልና ማህበረሰብ ለዛሬ ይዞ የቀረበው ጥበብ ባህልና አክብሮት በሚኖርባት የምዕራብ ካናዳይቱ የካልገሪ ከተማ ፔንትድ ሲቲ አርቲስትስ ሮስተር በተባለ መርሃ ግብር አማካይነት ለአንድ አመት በከተማይቱ አደባባይ የሚሰቀሉ የቅብና ግዙፍ የግድግዳ ላይ ስዕሎች እንዲሰሩ ከተመረጡ የኪነ ጥበብ ባለሙያዎች አንዱ ለመሆን በቅቷል። ለማህበረሰብ ጠቀሜታ ባበረከታቸው ልዩ ልዩ የጥበብ ስራዎቹ ሳቢያም ለእውቅናና ለአድናቆት የበቃ ወጣት ሰዓሊ ነው። ማ ሲሳሽ መልስ ዝንባሌና የሚጋሩት የህይወት ምልከታ ይበልጥ ያቀራረባቸው ይላቸዋል። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ሁለተኛውን እንግዳውን ዶክተር ጌታቸው አሰፋን ደግሞ ሲያስተዋውቀን አንድም የወጣቱ ስራዎች በማህበረሰቡ ውስጥ ተገቢውን የአክብሮት ስፍራ እንዲያገኙ ያደረጉና ሁለትም የጥበቡ አድናቂና ዝንባሌ ያላቸው የሳይንስና የምርምር ሰው ናቸው። ባለፈው ሳምንት ከወጋቸው አጠር ያለውን የመጀመሪያ ክፍል አሰምቶ ነበረ አሉላ። የምሽቱን ሁለተኛ ክፍል ሳምንት ላነሳው ነጥብ ዶክተር ጌታቸው ከሰጡት መልስ ይጀምራል። የሳይንሱን ሰው እዚህ ስነ ጥበቡ ጋር ወዳመጣው ጉዳይ እንሂድ። ዶክተር ጌታቸው በመግቢያው እንዳስተዋወቅ ነው፣ እርስዎ በሳይንስ ፕሮግራሞቻችን ይታወቃሉ። በተፈጥሮ አካባቢ ጥናት ላይ ሰፊ ስራዎችን አበርክተዋል። የሲሳይ ስራ የማረከው ይመስላል። ለኛም ለትውውቁ ምክንያት የሆኑት በከተማችሁም ውስጥ እውቅና እንዲሰጠው የሚያበረክተው ስራ ቦታ እንዲሰጠው ምክንያት የሆኑ ይመስለኛል። እስኪ ያስረዱን ምንድን ነው በሲሳይ ስራ ውስጥ የተማረኩበት? ምንስ ሳዩ? ስለ ሲሳይስ ምን ይነግሩናል? ጥሩ። አሁን ሲሳይ ወይም የሲሳይ አይነት ሙያ ያላቸው ሰዎች ምናልባት ከማንኛውም ሙያ የበለጠ በተለይ በውጭ በምንኖርበት ጊዜ በሶስት መልኩ የጎላ ሚና ይጫወታሉ ብዬ አምናለሁ። አንዱ እንደምታውቀው በውጭ በምንኖርበት ሰዓት ድምፅ ወሳኝ ነው። እና እነዚህ ባለሙያዎች በሚሰሩት ስራ የሚሰማ ድምፅ ይሆኑናል። አጠቃላይ ለማህበረሰቡ ማለት ነው፣ ለምሳሌ ለኢትዮጵያውያን፣ ለአፍሪካውያን ማለት ነው። የሚታዩም ገጽ ይሆናሉ። አሁን እንግዲህ ምናልባት በኋላ ትነጋገሩበት አላቸው። አሁን ሲሳይ የሰራው እና በቋሚነት ተሰቅሎ በዋና ከተማ በዋናው መንገድ ብዙ ሰዎች በሚያልፉበት በሚነዱበት መንገድ ላይ አራት በአምስት የሆነ ሜትር አራት አምስት ሜትር የሆነ ስዕል አበርክቷል እና ይሄ በከተማ በሚታይበት ሰዓት ያው የሚታየው አፍሪካዊ የሚታየው ኢትዮጵያዊ ነው። በዚህ ስዕል ማለት ነው መታየት፣ መሰማት፣ እነዚህ ደግሞ ካሉ ወደሚቀጥለው ወደ መሳተፍ ሊሄድ ይችላል ማህበረሰባችን ማለት ነው እና አርቲስቷ የሚሰራቸው ስራዎች በስልጠና የሚያበረክታቸው አስተዋጽኦዎች ምናልባት በኋላ ስትወያዩበት የሚነሳው የእውቅናው ጉዳይ ያ ሁሉ የእሱ ብቻ እና ለእሱ ስራ ብቻ ተወስኖ የሚቀር ብዬ አለወስደውም እኔ። ለእኛም ለልጆቻችንም ድምጻቸው እንዲሰማ፣ ገጻቸው እንዲታይ ብሎም ወደ መሳተፍ እንዲሄዱ፣ ባሉበት ሀገር ባሉበት ማህበረሰብ ያንን አይነት ሚና እንዲጫወቱ ያደርጋል ብዬ ስለማምን ነው እና ሲሳይ በዛ በኩል ከድርሻው በላይ እየተጫወተ ነው ተጫውተዋል ብዬ አምናለሁኝ እስካሁንም። ግሩም በእርግጥም እንደገለጹት በዜና ማሰራጫዎችን በድረገጾች ላይ የተመለከትኩት ይህንኑ የሚተርክ ነው። የኢትዮጵያዊ ትውልድ ያለው የስነ ጥበብ ባለሙያ ሲሳይ ሽመልስ ይህን ቀደም ብለው እርሶ የገለጹትን አራት በአምስት የሆነ ቋሚ ስዕል ወይም ቋሚ የጥበብ ስራ በከተማይቱ የምስራቅ አፍሪቃ ክብረ ባህል ይለዋል መታያ የሆነ ቦታ መሰቀሉን መቀመጡን ይተርካል። በማህበረሰብ ውስጥ የሚኖረን ሚና ማንነታችንን ለማጉላት አስተዋጽኦ ያደርጋል ብለዋል። የሚያግባባ ይመስለኛል። እነኚህን እውቅናዎቹን በተመለከተ እንመለሳለን። ሲሳይ፣ ወደ አንተ እየመጣውን አሁን ስራዎችህ በከተማይቱ ማዘጋጃ ቤት ድረገጽ ላይ የተመለከትኳቸው የተመረጡ አምስት ስዕሎች ውስጥ እናት አፍሪካ የሚለው አለ። ቅድም ወደ አነሳለን የሚወስድ ስዕል እናያለን። እምነትና ተስፋ የሚል አለ። ወደ አማርኛ በግርድፉ እየመለስኩ ነው የምጠቅሳቸው። የምስራቅ አፍሪቃ ክብረ በዓል የሚለው አለ። የአሸበረቀ ብዙ ገጾች የሚታዩበት እስክስታ የምትወርድ የምትመስል ጥበብ የለበሰች ሴት የምናይበት አለ። በተለይ እምነትና ተስፋ ጋ ከስዕሉ ጀርባ ያለውን መንፈስ አስተሳሰብም እንደው በመጠኑ ፈንጠቅ ብታደርግልን። እነኚህ ስራዎች በተለይ ተመርጠው ነው ካበረከትካቸው ስራዎች ውስጥ ናቸው። እሱን ጨምረህ ግለጽልን እስኪ። እምነትና ተስፋ ምንድን ነው? አመሰግናለኝ። እምነትና ተስፋ የሚሉት ስራዎች የቻርኮል ድሮዊንግ በወረቀት ላይ የተሰራኋቸው በቻርኮል እርሳስ የሰራኋቸው ናቸው። ጀርመን ሀገር የግራፊክ ዲዛይን ዲግሪን ስቀበል ለመመረቂያ የሰራኋቸው ስራዎች ናቸው። እና ትልልቅ ናቸው ወደ ሶስት ሜትር ቁመት ያላቸው እነዚህ ስራዎች ናቸው። በሁለት ተከፍሎ ይታያል። ስዕሉን በሬዲዮ በመስኮት ማሳየት ብንችል በጣም በርካታ እጆች በአንድ በኩል በተከፈለው የሚታዩበት በጣም የሚመስጥ አይነት ስዕል እናያለን። በሌላኛው ገጽ ደግሞ የታዳጊ ህጻናት የሚመስሉ ገጾች ናቸው። ፊታቸው ብቻ ይታያል። ምስሉ በእርግጥ ምንድን ነው ብለን እንድንጠይቅ እንድንመረምር የሚጋብዝ ይመስላል። ስዕሉ ላይ የሚታየውንም እግረ መንገድ ለማሳየት ያህል ነው። እስኪ አስረዳን ይበልጥ ያ ሁለቱም እምነትና ተስፋ ብዬ ስል መንፈሳዊ ኢንተርፕሬቴሽን ያላቸው መንፈሳዊ የሆነ ፋይዳ እንዲኖራቸው ነው። ይህንን ይህንን ነጻነትን የተጠቀምኩት በዛ ጊዜ ብዙ መገደብ ነበረ። ሃይማኖታዊ የሆኑ እንደዚህ ለአንድ አቅጣጫ ብቻ ፋይዳ የሚሰጡ ስራዎች የማይፈቀዱበት ቢሆንም ግን ከማንነቴ ጋር ምን ያህል እንደተቆራኘ ስለተሰማቸው ያው መምህራኖች ፈቅደውልኝ በተለየ መንገዱ እንደሰራው የተደረገ ነው እና ትልቅ ትርጉም አለው ለእኔ። ምንድን ነው ስራዎቹ ላይ ማድረግ የፈለግኩት ትንሽም ይሁን ትልቅ እምነታችን ወደምናድግበት ልናድግ ወደምንፈልግበት የሚያደርሰን ነው እና ያን አይነት እምነት በሀይማኖታችንም በእምነታችንም ውስጥ ያስፈልገናል። በህይወት እንደ ሰው በምንኖርበት በዚህ ምድር ላይም ደግሞ የእምነታችን ጠንካራነት ትልቅ ሚና ይጫወታል እና ያንን እድገት እንዲያሳይ ነው። ከትንንሽ ከስር የእጅ አዘረጋጉን ካየኸው ወደ ታች የመዘርጋት ነገር አለ። እየተለወጠ አቅጣጫውን እየለወጠ ወደ ትልቅ የመያዝ ለመያዝ አንድ ነገር ላይ ለመድረስ ለመጨበጥ የሚፈልግ በእርግጥም ተስፋ ያሳድር የሚመስል ስሜት ያሳያል። በትክክል በቃ ይሄንን መንፈስ ነው መፍጠር የፈለግኩት። ይሄ ነው እንደዚህ ነው ጠንክረን፣ ትንሽ ሊሆን ይችላል የእምነታችን መሰረቱ ግን እስከዛም ማድረግ ይችላል። እና የዚህን አይነቱን ፕሮሰስ ለማሳየት የዚህን አይነቱን ሂደት ለማሳየት ነው በዛ ስል የሞከርኩት። ወደፊቶቹም ሲመጣ ተመሳሳይ ነገር ነው የሚሆነው። ይህን አይነት እድገት አለው የእጆቹ እምነት ነው የፊቶቹ ተስፋ ነው። ተስፋ የምናደርገውን ነገር የምናይ ለማየት የምንተጋ አይደለም። በእምነታችን በእምነት ካየ ነው ለማየት የምንተጋው እግዚአብሔርን ልል እና ልናይ የምንተጋበት ነው ተስፋችን እና ያን ያንን ስሜት ነው ለማንጸባረቅ በነኛ ፊቶች በተለያየ የተለያዩ ናቸው። የተለያየ አይነት ጾታ አላቸው። የተለያየ አይነት እድሜ ይዘታላቸው ትልቅ ትንሽ ሁሉን ነው። እንትን ያልኩት ማለት አቀላቅዬ የሰራሁት እንግዲህ ይህንን ይመስላል። እምነትና ተስፋም በዚህ መንገዱ ነው። የመዝሙረ ዳዊትን አሉ እነሱን የሰራሁባቸውን ኢንስፓየር የሆንኩባቸው በርሶች ከዛ ጋር አገናኝቼ ለመስራት የሞከርኩት አሁን ደግሞ ሃይማኖታዊ ከሆነው ዓላማ ውጭ ወደ ስታየው ለብዙዎች ብሎ በተለያየ መንገድ የሚናገረው ነገር አለ እና ይሄ በጣም ከምቀምተው በላይ ይሄ ነው። እንግዲህ የስዕል ፋይዳው እንደ ሰአሊ የምታደርገው ነገር አለ፣ የምትሰራው ነገር አለ። ግን ህብረተሰቡ ጋር ደርሶ ሰዎች በምን መንገዱ ነው የሚቀበሉት? እንዴት ነው የሚናገራቸው? እንዴት አድርገው ነው እያን የነሱ ንግግር መልሶ አንተ ጋር ሲመጣ አዲስ ነገር ትማርበታለና። አሁን ቅርብ ቀን የሆነው ምንድን ነው? አንድ እዚህ ከተማችን ውስጥ ዋናው የፖሊስ አሶሲሽን ተጓጓዋል ሄድ፣ ኦፊሳቸው ውስጥ ኤግዚቢሽን እንዳሳይ ዳይቨርሲቲን በተመለከተ ከተለያዩ ባህሎች የመጡ ሰዎችን የህብረተሰብ ስብጥርን የሚያመለክት እንደማለት ነው። ትክክል ነው፣ ትክክል ነው። ይቅርታ ጉራማይሌ አስቸገረኝ እና እንዳልኩ እሱን ለማሳየት ህብረተሰቡ ከፖሊስ ጋር የተቀራረበ እንደዚህ የመተያየት ባህሪ ያለው አይነት ቅርርብ እንዲፈጠር የፖሊሱ አካል እየሰራ ነው ያለው እና ለዛ ጋበዙኛ ያንን አሳይቼ ነበር። የሚያስገርም ነገር ነው ያየሁት የሚያስገርም ነገር ነው ያየሁት ብሏል ሲሳይ ይገርማል ስላለው አዲሱ አጋጣሚውና ሌሎች ቁም ነገሮች ዝንባሌና የሚጋሩት የህይወት ምልከታ ከሲሳይ ጋር ይበልጥ ያቀራረባቸውን ዛሬ ድምጻቸውን ብዙም ያልሰማነውን የሳይንሱን ሰው የዶክተር ጌታቸው አሰፋን አስተያየትና የሚያሳትሙትን መጽሔት በማህበራዊ ጉዳዮች ላይ የሚያተኩረውን ጨምሮ በመጽሔት ሰፋ ባለ ውይይት እናገኛቸዋለን ለአሁኑ ግን እንግዶቼን ሲሳይና ዶክተር ጌታቸው አሰፋን ለጊዜያቸው አመሰግናለሁ ጊዜ ርስጥልኝ አድማጮች አሁን የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሰለሞን አባተ። የተፈጥሮ አካባቢ ፓርላማ ተብሎ የሚጠራው የተባበሩት መንግስታት ድርጅት ጉባኤ ኬንያ ዋና ከተማ ናይሮቢ ላይ ባለፈው ሳምንት ከግንቦት 15 እስከ 19 ተካሂዶ ነበር። ይህ ጉባኤ ይደርስበታል ተብሎ በብዙ የተፈጥሮ አካባቢ ደህንነትና የሰውም ጤና ተሟጋቾች ዘንድ በተስፋ ሲጠበቅ የነበረው የእርሳስ ወይም የሌድ ማዕድንን ከቀለም ውስጥ ሙሉ በሙሉ የማስወገድ ስምምነት ሳይሳካ ቀርቷል። ምክንያቱ እዚያው ጉባኤ ላይ የነበረችው ሪፖርተራችን አሚ እንደዘገበችው ቻይና ሐሳቡን መቃወሟ ነው። ሌድ ወይም እርሳስ እንደ ብናኝ ወይም ወደ አፋቸው ከሚወስዱት ማንኛቸውም ነገር ጋር ወደ ሕፃናት ሕዋስ ዘልቆ ይገባና የአንጎል እድገት ጉዳት ያደርስባቸዋል። በዚህም ምክንያት በሙሉ ሕይወት ዘመናቸው የሚዘልቅ የበረታ የመረዳትና የግንዛቤ ችግር ያጋጥማቸዋል። እናም ችግሩ በተለይ በአፍሪካና በእስያ በማደግ ላይ ባሉ ሀገሮች ውስጥ ብርቱ ስጋት የደቀነ ነው። ይህ ከቤቶችና ሕንፃዎች ማስዋቢያ ቀለማ ቀለም ውስጥ እርሳስን እስከ ወዲያኛው የማስወገድ ውሳኔ ውህዶችንና ዝቃጮችን የመገደብ የውሳኔ ሐሳብ ከያዘው ሰነድ ውስጥ እንዲወጣ ተደርጓል። ቻይና ሐሳቡን ለመቃወም ብቸኛዋ አገር ነች። በመንግሥታቱ ድርጅት የተፈጥሮ አካባቢ መርሃ ግብር የተፈጥሮ አካባቢ ሕግ መምሪያ ባልደረባው አለን ሜሶ ማሳሰቢያ አላቸው ን ዛሬውኑ አንዳች ነገር ካላደረግን ልጆቻችንን ለከበደ አደጋ እያጋለጥናቸው ነው ባይ ናቸው። ነው ባይ ዩናይትድ ስቴትስ እርሳስን በእጅጉ ከገደቡ ካስወገዱና እየተቆጣጠሩም ካሉ ሀገሮች አንዷ ነች። በሚሊዮን ደቂቃን ክፍሎች ውስጥ ከዘጠና እንዳይበልጥ አድርጋለች የእርሳስ ድርሻ። በማደግ ላይ ባሉ ሀገሮች ቤቶችን፣ ትምህርት ቤቶችን፣ ሆስፒታሎችንና ሌሎችም ግንባታዎችን ለማስዋብና ለመቀባት የሚውሉት ቀለማ ቀለም ሲፈተሹ ከሚሊየን ክፍሎች እስከ አስር ሺህና መቶ ሺህ የሚደርስ ድርሻ ይዘው ተገኝተዋል። ከአንድ እስከ አስር ከመቶ እጅ ማለት ነው። በሕፃናት ላይ የሚደርሰው የግንዛቤ ማጣትና አጠቃላይ የመረዳት ችግር በማደግ ላይ ባሉ ሀገሮች ምጣኔ ሀብት ላይ የሚያስከትለው ጉዳት ሲሰላ እስከ አንድ ትሪሊዮን ዶላር እንደሚደርስ የኒውዮርክ ዩኒቨርሲቲ የሕክምና ትምህርት ቤት በዚሁ የናይሮቢ ጉባኤ ላይ ይፋ ያደረገው ሪፖርት አሳይቷል። እርሳስ ከቀለም ውስጥ እንዲወጣ ለማድረግ እየተካሄደ ያለው ጥረት መደናቀፉ ብዙዎችን ቢያሳዝንም አንዳንድ በማደግ ላይ ያሉ ሀገሮች ግን የየራሳቸውን የመቆጣጠሪያ ሕግጋት እያወጡ ናቸው። በመጪዎቹ ሦስት ዓመታት ውስጥ እስከ 2020 ዓመተ ምሕረት ማለት ነው በአውሮፓ አቆጣጠር፣ እርሳስን ከቀለም ውስጥ ለማስወገድ የሚሠራ ዓለም አቀፍ ጥምረት አለ። በጥምረቱ እገዛ ሽሪላንካ፣ ፊሊፒንስ፣ ኔፓል እና ታይላንድ አዳዲስ ሕጎችን ተግባራዊ አድርገዋል። ሕንድና ባንግላዴሽ ደግሞ የመቆጣጠሪያ ደንቦችን ረቂቆች በየፊናቸው እያጠናቀቁ ናቸው። ኢትዮጵያና ኬንያን ጨምሮ አስራ አምስት የአፍሪካ ሀገሮችም እስከ ያዝነው የአውሮፓ ዓመት ማብቂያ የየራሳቸውን አዳዲስ ሕግጋት ያወጣሉ ተብሎ እየተጠበቀ ነው። ባለፈው ታኅሳስ አዲስ አበባ ላይ ተካሂዶ በነበረው የአፍሪካ ሀገሮች ስብሰባ ላይ የተገኙት አለን ሜሶ የፖለቲካ ቁርጠኝነት እንዲኖር እየጠየቁ ናቸው። ኢንዱስትሪውን ለመጉዳት አይደለም ይላሉ ሜሶ። የልጆቻችን መጻኢ ዕጣ ፈንታ ነው የሚያስጨንቀን የ2020 ዓመተ ምህረት ቀነገደብ ገደብ የማይደረስበት አይደለም። ሐሳባችንን ማሳካት እንችላለን። የፖለቲካ ፍላጎትና ወደፊት መግፋት ብቻ ነው የሚያስፈልገን የሚጠይቀን ብለዋል ሜጾ። እርሳስ የሚያስከትለውን ጉዳት አለማወቅና መጠኑን የመመርመር አቅም ችግር መሰናክሎች ቢሆኑም እርሳስን በሌሎች ግብዓቶች መተካት ግን ቀላል፣ ደህንነቱ አስተማማኝ የሆነና በዋጋም ርካሽ መሆኑን ተሟጋቾቹ ይናገራሉ። የዓለም መሪዎች ከአምስት ወራት በፊት ፈረንሳይ ዋና ከተማ ፓሪስ ላይ ተሰብስበው የተፈጥሮ አካባቢ ደህንነት ተሟጋቾች ለዓመታት የታገሉለትንና በከፍተኛ ጉጉት ሲጠብቁት የነበሩትን የአየር ንብረት ስምምነት ማጽደቃቸውንና የ177 ሀገሮች መሪዎች መፈረማቸውን በየሀገሮቻቸው ፓርላማዎች ሰነዱን ያጸደቁት ሀገሮች ግን በጣት የተቆጠሩ ለብክለቱ ብዙ ድርሻ የሌላቸው የደሴት አገሮች መሆናቸውን አንስተን ውይይት ጀምረናል። የተፈጥሮ አካባቢ ጉዳይ ተመራማሪ እና በካናዳው ካልጋሪ ዩኒቨርሲቲ መምህር እንዲሁም የአቴና የምርት ሂደት ጥናትና ምርምር ሊቀመንበር ዶክተር ጌታቸው አሰፋ በተያያዥ ጉዳዮች ላይ እየሰጡን ያሉ ትንታኔ ለዛሬ የመጨረሻውን ክፍል ነው። የሰሞኑን የካናዳን ሁኔታ ጠቆም አድርገው ነበር፣ በፎርት ማክመሪያ አካባቢም የነበረውን ከባድ አደጋ የዚህ የቃጠሎ ሁኔታ እና ካናዳ የአሜሪካ የቅርብ ወዳጅም ነች። በዛ ላይ የዚህ ጉዳትም ተጋላጭ ነች። በማዋጣቱም በኩል ወደ ሁለት ከመቶ የምታዋጣ አገር ነች ለብክለቱና፣ እርሶ በቅርብ አሉ፣ እዛው ካናዳ ውስጥ ነው ያሉት የሚስተር ትሩዶ መንግስት ምንድን ነው የሚኖረው አስተዋጽኦ ለዚህ? ከመሪዎቹ ሀገሮችም አንዷ ስለሆነች በዚህ እንቅስቃሴ ውስጥ ልክ ነው። አሁን ካናዳ የአየር ንብረት ለውጥም ሆነ የአካባቢ ጥበቃ ፖለቲካው ተቀይረዋል። ከሊበራሉ መንግስት መመረጥ በኋላ ማለት ነው ከመንግስት በኋላ በአጋጣሚ ደግሞ የፌዴራሉ ብቻ ሳይሆን የክፍለ ግዛቱ መንግስት አሁን ዋና እንግዲህ የአካባቢ ጥበቃ በተለይ ደግሞ ከአየር ንብረት ለውጥ ጋር እየተያዘው እዚህ አንፖርት ማክ ያለበት አልበርታ የሚባለው ክፍለ ግዛት ነው እና የዛም የገዢ ፓርቲ ከአርባ አመታት በኋላ አዲስ ፓርቲ ነው የተመረጠው። ይሄ ፓርቲም እንደ ፌዴራሉ ፓርቲ የተለያዩ ፓርቲዎች ቢሆንም አንዱ ሊበራል፣ አንዱ ኤንዲፒ ወይም ኒው ዲሞክራሲ ቢሆንም ለአየር ንብረት ለውጥ ያላቸው አቋም በጎ የሚባል በአዎንታዊ መልኩ የሚጫወቱ ናቸው እና ፓሪስም የታየው ሚና ያ ነው። ትሩዶ ወደ ፓሪስ ሲሄዱ ወይም የአካባቢ ሚኒስትሯ ሲሄዱ ይሄ የሚባል የተጨበጠ በቁጥር የሚቀመጥ አቋም ይዞ ባይሄዱም ግን በጎ ሚና ለመጫወት ሄዱ። ጥሩ ሚናም ተጫውተዋል። ካናዳ ከብዙ አመታት በኋላ ነው እንግዲህ ያንን ሚና መጫወት የቻለችው እና አሁን የነዳጅ ዘይት ላይ የተመሰረተ ኢኮኖሚ መኖሩ ብቻ ነው እንቅፋት የሚሆነው። እንደሚታወቀው ደግሞ የዚህ የኢኮኖሚ ውድቀት የኢኮኖሚ ማሽቆልቆል ስላለ ትንሽ የያዛቸው እንጂ የክፍለ ግዛት መንግስትም የፌዴራል መንግስቱም በጥሩ ሁኔታ እንደሚሄዱ ነው ተስፋ የሚደረገው፣ በካናዳ ለመጀመሪያ ጊዜ ማለት ነው። ዶክተር ጌታቸው አሰፋን አመሰግናለሁ። በመጪ ዝግጅት ቦን ጀርመን ላይ ሲካሄድ የሰነበተውን ዓለም አቀፍ የአየር ንብረት ጉባኤና የተፈጥሮ አካባቢ ደህንነትና የሰውን ጤና የተወሳሰበ ግንኙነት እንዳስሳለን። ጤና ይስጥልኝ። ጥቂት ሰከንዶች በቀረው በሮሙ የዳያመንድ ሊንግ የ5000 ሜትር የሴቶች ሩጫ ውድድር ታዋቂዋ ኢትዮጵያዊት አትሌት አልማዝ አያና ለሌላ ድል ተቃርባለች። አድማጮች፣ የምሽቱም በዚሁ ማብቃታችን ነው። ያስተናገድናችሁ አሉላ ከበደና ቆንጂት ታየነን። ወደ ትግርኛ ዝግጅት እናልፋለን። ነገ በተለመደው በሶስት ሰዓት እንገናኛለን። በደህና ደሩ Thank <laughs> you.